ተጠቅሷል። ለአስቸኳይ ስብሰባ ዛሬ ተጠርቶ የነበረው የቅዱስ ሲኖዶስ ምልአተ ጉባኤ ከኦሮሚያ ክልል ምክትል ፕሬዚዳንት ሽመልስ አብዲሳና ና ከጠቅላይ ሚኒስትር ጽሕፈት ቤት ተወክለው ከመጡት ሞሐዘ ጥበባት ዲያቆን ዳንኤል ክብረት ጋር ውይይት አካሂደዋል። የሲኖዶሱ ስብሰባ ነገ እንደሚቀጥልና በመጨረሻ አጠቃላይ የቤተ ክርስቲያኒቱን አቋም የሚያንጸባርቅ መግለጫ እንደሚያወጣ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከት ወንጌልና ሐዋርያ ተልእኮ መምሪያ ዋና ኃላፊ መጋቢ ሰላም ቀሲስ ሰለሞን ቶልቻ ለአሜሪካ ድምጽ ገልጸዋል። ጺዮን ግርማ ማምሻውን አነጋግራቸዋለች። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያ ተልኮ መምሪያ ዋና ኃላፊ መጋቤ ሰላም ቀሲስ ሰለሞን ቶልቻ በዛሬው ዕለት የተካሄደውን የቅዱስ ሲኖዶስ አስቸኳይ የምልአተ ጉባኤ ስብሰባ ውይይት የትኩረት አጀንዳ በሁለት ከፍለው አስረድተዋል። ከሰላሳ በላይ የሚሆኑ የሃይማኖት አባቶች በጉባኤው ላይ ተገኝተው በመጀመሪያው ዙር ስብሰባ የመንግስት ተወካዮች ከመምጣታቸው በፊት አጀንዳቸውን ለይተው ተነጋግረዋል ብለዋል። ከቀኑ አምስት ሰዓት አካባቢም የኦሮሚያ ክልላዊ መንግስት ምክትል ርዕሰ መስተዳድር አቶ ሽመልስ አብዴሳ እና የጠቅላይ ሚኒስትሩ ተወካይ ሞዓዘ ጥበባት ዳንኤል ክብረት ተገኝተው በችግሮቹ ዙሪያ ተወያይተዋል። ብለዋል የሃይማኖት አባቶቹ በመጀመሪያ ያነሷቸው አጠቃላይ ቤተ ክርስቲያኒቱ እያጋጠማት ነው ያሉትን ፈተና ነው ይላሉ መጋቤ ሰላም ቀሲስ ሰለሞን ቶልቻ። ቤተ ክርስቲያኒቱ ጫና እየደረሰባት ነው። ለኢትዮጵያ ሀገራዊ እድገትና ልማት ያበረከተችው ሁለንተናዊ አስተዋጽኦ በአግባቡ አፋጣኝ መልስ አይሰጥም። ጫናዎች አሉ። በመንግስት መዋቅር ያሉ ስራ አስፈጻሚዎች፣ በተለያዩ እምነቶች ያሉ አመራሮች ናቸው ያሉት ሆን ተብሎም የሚሆን ባልታወቀም ሁኔታ ጫና እየተደረገ የቤተ ክርስቲያኒቷ መብት በአንድም በሌላም እየተገፋ ነው። ይሄ ደግሞ ከምን አቅጣጫ ነው የሚደረገው? አግባብ አይደለም። የጥምቀተ ባህር ቦታዎችን፣ የመስቀል ቦታዎችን፣ ይዞታዎችን፣ የቀብር ቦታዎችን በአጠቃላይ የቤተ ክርስቲያኗን ህልውና የሚጋፋ በርካታ በከፍተኛ የትምህርት ተቋማት ኦርቶዶክሳውያን ተማሪዎች ላይ ያለ ዘርፈ ብዙ ነገር ነው የተነሳው እና ይሄ አግባብ እንዳልሆነ በተለይ ደግሞ እንዲህ አይነት ልዩ ሁኔታዎች እና የመብት መጋፋት የሚካሄደው ኦሮሚያ ላይ ሰፍቶ ይታያል ቤተክርስቲያኒቷ ላይ ጫና የሚፈጠረው የሚለውን ጉዳይ ምክትል ርዕሰ መስተዳደሩ አቶ ሽመልስ ተጠይቀው እሳቸው ሲመልሱ እኔ አንደኛ ወደዚህ ቦታ ከመጣው አምስተኛ ወር ነው፣ ጥቂት ጊዜ ነው። ልትረዱን፣ ቤተክርስቲያኒቷ እኛንም ጭምር ልትረዳን ይገባል። ተጠንቶ የመጣ ነገር ካለ ግን ቁርጠኛ ነኝ። ከሲኖዶሱ ቃል ውጪና በሀገራዊ ግንባታና ልማት ቤተክርስቲያኒቷ ያላት ሚና ትልቅ በመሆኑ ይሄ ነገርን እኛ በፍጹም ቤተክርስቲያኒቷ እንድትበደልና እንድታዝ ፍጽሞ አንፈልግም ለዚሁም አንድ ማዕከላዊ የሆነ የኦሮሚያ ክልልንና ቅዱስ ሲኖዶሱን የሚያገናኝ አንድ አባት መድቦ ቢሰጠን በቀጥታ የቤተ ክርስቲያኒቷን ችግር በቀጥታ ልንፈታ እንችላለን የሚል ሀሳብ በርዕሰ መስተዳደሩ ለሲኖዶሱ ቀርቦ ቅዱስ ሲኖዶሱን ባፋጣኝ የወለጋ የነቀምትና የሆሮ ጉድሩ የምስራቅ ወለጋ ሊቀጳጳስ ብፁዕ አቡነ ናትናኤልን በኦሮሚያ ክልል ከምክትል ርዕሰ መስተዳድሩ ጋር ወኪል ሆነው ቤተ ክርስቲያን ጋር ያለውን ሁለንተናዊ ችግሮች እንዲፈታና ከኦሮሚያ ክልላዊ መንግስት ጋር ቀጥታ በሲኖደሱ በኩል እንዲገናኙ ሰው ወክሏል። በኦሮሚያ አካባቢ የቤተ ክርስቲያን አገልግሎት በመዳከሙ የካህናት እጥረት በመፈጠሩና በኦሮምኛ ቋንቋ የሚቀድስና የሚያስተምር አገልጋይ በበቂ ሁኔታ ባለመኖሩ የኦሮሚያ ቤተ ክህነት ጽሕፈት ቤት እንዲቋቋም የቀረበውን ጥያቄ በተመለከተ የተደረገውን ውይይት መጋቢ ሰላም ቀሲስ ሰለሞን ሲያስረዱ ከቤተ ክርስቲያኒቷ ሲኖዶሳዊ መዋቅር ውጭ የኦሮሚያ ቤተ ክህነት እናቋቋማለን የሚለው አካል ቤተ ክርስቲያኒቷ በመዋቅሯም የሌለ ከእሷ ይሁንታ ውጪ እየተደረገ ያለ በመሆኑ አጽንኦት ሰጥተው ወደ ርዕሰ መስተዳድሩ በሚገልጹ ሰዓት ርዕሰ መስተዳድሩ ከቤተ ክርስቲያኗ ቅዱስ ሲኖዶስ እውቅና ውጪ የሚደረግ አንዳችም ነገር የክልሉ መንግስትም እንደማይፈቅድ መንግስትም እንደማይፈቅድ የሲኖዶሱን ደንብ ህግ፣ ስርአት አጥብቆ እንደሚከተል ገልጸውልናል። በሌላ በኩል ምክትል ርዕሰ መስተዳደሩ በኦሮሚያ በኩል ያልተስሩ ስራዎች አሉ። በተለይ በአፋን ኦሮሞ ቋንቋ ህብረተሰቡ ሊገለገል ይገባል። የአብነት ትምህርት ቤቶችም ሆኑ የስብከተ ወንጌልም ሆነ በክልሉ የሚገኙ አገልጋዮች የሚ ጠይቁትን ህዝቡ የሚፈልገውን ሃይማኖታዊ አገልግሎት በቋንቋው ስራ መስራት እንዳለበት ይልቁንም ቤተ ክርስቲያኒቷ ስላልሰራች ጠንክራ ልትሰራ ይገባታል የሚለውን አጽንኦት ሰጥቷል። ርዕሰ መስተዳደሩ በተረፈ በእውነት ለቅዱስ ሲኖዶሱ ያሳዩት ክብር ርዕሰ መስተዳደሩ የኦሮሞን ህዝብ ታላቅነት የገለጹበት ሁኔታም ታይቷል እና ቅዱስ ሲኖዶሱም የርዕሰ መስተዳደሩን ትህትና፣ አክብሮት የሰጣቸውን ክብር ትልቅ አጽንኦት ሰጥቶታል እና ቤተ ክርስቲያኒቷ በማያዳግም መልክ የሆነዋም ስርዓቷም አንድነቷም ተጠብቆ እንዲቀጥል እሳቸውም ለሲኖዶሱ ትልቅ መልእክት አስተላልፈው ነው የሄዱት። አያይዘውም አቶ ሽመልስ አብዲሳ ደጋግመው የተናገሩት እርስ በርሳችሁ ተነጋገሩ፣ የውስጥ ችግሮቻችሁንም መመሪያችሁ በሚያዘው መሰረት ፍቱት የሚል ምክረ ሐሳብ ነው ብለዋል። በመጨረሻም ነገር የቤተ ክርስቲያኒቱን አቋም የሚያንጸባርቅ መግለጫ ይወጣል። ጥያቄውን ያነሱትም እነ ሊቀ አላፍ ቀሲስ በላይ መኮንን እንዲጠሩ ተብሏል ብለዋል። ስብሰባው ቀጥሎ ነው ያደረው። ለክቡር ጠቅላይ ሚኒስቴሩ የሚቀርብ ለኢትዮጵያ መንግስት የሚቀርብ የቤተ ክርስቲያኒቷን አቋም፣ ሉዓላዊነት፣ አንድነት፣ ሰላም የሚያናጋ ማናቸውንም ነገር ቅዱስ ሲኖዶስ የሚያሳልፋቸውን ውሳኔዎች በሙሉ የሚያዘጋጁ ብፁዓን አባቶች የቤተ ክርስቲያኒቷን አቋም የሚገልጹ በምላተ ጉባኤው ተመርጠው ተዘጋጅቷል። እነ ሊቀ አላፍ ቀሲስ በላይ በነገው ዕለት በሚካሄደው ስብሰባ ይጠራሉ። ተጠርተው እንዲቀርቡ ያላቸውን ሐሳብ እንዲያቀርቡና አግባብ ያለው ሲኖዶሳዊ ውሳኔና ቀኖና እንደሚሰጥም ይጠበቃል። ዛሬ ተካሄደ በተባለው ስብሰባ ላይ አስተያየታቸውን እንዲሰጡን የኦሮሚያ ክልላዊ መንግስት ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ እና የጠቅላይ ሚኒስትሩ ተወካይ ሞሐዘ ጥበባት ዳንኤል ክብረት የእጅ ስልክ ላይ ተደጋጋሚ ሙከራ አድርጌ ነበር። ስልካቸው ይጠራል፣ ስለማይነሳ ግን ላገኛቸው አልቻልኩም። በተጨማሪም ሊቃ ሀላፍ ቀሲስ በላይ መኮንን በዛሬ ስብሰባ ላይ ያላቸውን ሀሳብ ለመጠየቅ ደውለን ነበር። ስልካቸው አይነሳም። በነገው ዕለት ሲኖዶሱ በሚያወጣው መግለጫ ላይ ያላቸውን ምላሽ ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ